ኢትዮጵያ በፖለቲካው በኩል እያስመዘገበችው ከምትገኘው ለውጥ ጎን ለጎን የምጣኔ ሀብቱንም ለማነቃቃት የምታደርገው እንቅስቃሴ ወሳኝ መሆኑን የመስኩ ባለሙያዎች ይናገራሉ። በሀገሪቷ ውስጥ በሚገኙ የፋይናንስ ዘርፎች የውጭ ዜግነትን ያገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዳይሳተፉ የሚያቅበውን ሕግ ኢትዮጵያ እንደምታሻሽል በመግለጽ ላይ ትገኛለች። ረቂቅ ሕጉ ከተሻሻለ ዲያስፖራው በፋይናንስ ዘርፉ እንዲሳተፍ እንደሚያበረታታ የዋሽንግተን ዲሲው ነዋሪ አቶ መላኩ ሀብተወልድ ይናገራል ይቀራሉ። አገር ቤት ሄደ ኢንቨስት ላድርግ ብትል ፎሬን ዳይሬክት ኢንቨስትመንትን ሊያበረታታ ይችላል። ሀገሪቷንም ልትጠቀም ትችላለች። እንዲያውም አንዳንድ ስታትስቲክሶች ከሶስት ቢሊዮን ዶላር አካባቢ እና በላይ ኢትዮጵያ በየዓመቱ ረሚታንስ እንደምታገኝ ነው። ውጭ የሚኖሩት ኢትዮጵያውያን ወደ ሀገር ቤት የሚልኩት ይሄ ደግሞ ወደ ኩል እንደመሆን ነው። ኢትዮጵያ ኤክስፖርት ከምታደርገው አልሞስት ተመሳሳይ የሆነ ነው። ይሄ ኦፊሻል የሚላከው ነው። ይሄ በዌስተርን ዩኒየን እና የመሳሰሉት ህጋዊነትን የጠበቁ ኦፊሻል ማኒ ትራንስፈር ሰርቪስ እነሱ በሚላከው ነው። እና ምንድን ነው ሌላም ምን አድቫንቴጅ አለው? ኦፍኮርስ ታግዛለህ። ፎሬን ዳይሬክት ኢንቨስትመንትን ታበረታታለህ። በዩናይትድ ስቴትስ ቨርጂኒያ ክፍለ ግዛት በቨርጂኒያ ኢንተርናሽናል ዩኒቨርሲቲ የምጣኔ ሀብትና ስታቲስቲክስ መምህር ዶክተር ዘላለም ተክሉ ለዲደብሊዩ አብራርተዋል። እኔ በጥሩ ጎኑ ነው፣ በጣም ጥሩ ውሳኔ ነው፣ በጣም ጥሩ ሀሳብ ነው የምለው ምክንያቱም በኢትዮጵያ ውስጥ የገንዘብ ፍሰት እና ምንጩ በጣም ውሱን እየሆነ ነው ያለው ባለፉት ሶስት አራት አመታት ውስጥ በተለያዩ ምክንያቶች እና ይሄንን ውሳኔ መወሰኑ ያ በገንዘብ ፍሰቱ ላይ ያለውን ችግር በደንብ አድርጎ ያቃልለዋል ወይም ደግሞ ችግሩን በማቃለል ሂደት ውስጥ የራሱን አስተዋጽኦ ይኖረዋል ብዬ ነው የምገምተው። ባንኮቹ እንደሚታወቀው ኢትዮጵያ ውስጥ ያሉት ባንኮች ነገር ግን ያላቸውን ገንዘብ መንግስት በአብዛኛው ለዚህ ለትልቅ ኢንቨስትመንት የሚያስፈልጉ ነገሮች እየተበደረ ስለሚወስድ ባንኮች በጣም ከፍተኛ የሆነ እጥረት ነው ያለባቸው። በተለይ ደግሞ ለመካከለኛ፣ ለአነስተኛ እና ለማይክሮ ፋይናንስ ድርጅቶች ለማበደር የሚያስፈልጉ ገንዘብ እጥረት ነው ያለ። ያንን በጣም ያቃልላል ብዬ ነው የምገምተው። ዘርፉ ለዲያስፖራው መከፈቱ ለሀገሪቷ ልማት ከፍተኛ ጠቀሜታ እንዳለውም ዶክተር ዘላለም ገልጸዋል። የውጭ ምንዛሬ እጥረቱ አለ። ለምን ኢትዮጵያ ከውጭ እርዳታ የምታገኘው ነገር በጣም እየቀነሰ ነው፣ ብድሩም በጣም ውድ ነው የሚሆነው። በቦንድም ባለፈው የዛሬ ሁለት ዓመት አንድ ነው ሁለት ቢሊየን በቦንድ መንግስት በተሸጥም እንትን ብሏል። ያንንም መክፈል ሁሉ አልቻለም እና እነዛን ነገሮች ሁሉ ሊያቃልል ይችላል። በጣም ብዙ የሆነ በውጪ ያለ ኢትዮጵያዊ ዲሲ እንኳን አካባቢ ከሁለት መቶ ከሶስት መቶ ሺህ በላይ ነዋሪ ነው ያለው። በሌሎቹም አካባቢዎች ተደርጎ በሚሊዮን የሚቆጠር ሕዝብ ነው ያለው። ከዛው ውስጥ ብዙ ሰው እስካሁን ድረስ እንደምናየው በዚህ በሬሚታንስ ይሄ ገንዘብ በመላክ ሁለት መቶ ሶስት መቶ ለቤተሰብ በመላክ ብቻ ነው የተወሰነው። ቢበዛ ቢበዛ እየሄዱ ቤት መስራት ነው አንዳንድ እንትኖችን ነው የሚያደርጉት። ያንኑ ሲያደርጉ ብዙ ጊዜ አይተን እንደሆነ በወንድሞቻቸው በዘመዶቻቸው አድርገው ነው። ይሄ የሚያሳየው ምንድን ነው? በጣም ብዙ ሰው ወደ ሀገሩ ገንዘብ መላክና በሀገር ውስጥ ለመሳተፍ ከፍተኛ ፍላጎቱ አለ። በእንደዚህ አይነት ሁኔታ የሚያደርግበት ዋናው ምክንያት ምንድን ነው? መንግስት ስላልፈቀደና ይወስድብኛል ብሎ ስለሚፈራ ነው። አሁን ይሄ ሁሉ ሰው የተወሰነው ቢሳተፍ እኔ እርግጠኛ ኔ ከእኔ ጨምሮ፣ በተለይ በኢንቨስትመንቱ መከፈቱ በጣም ከፍተኛ የሆነ እንትን ነው የሚኖረው እና ለሀገሪቱ ልማት ለሚያስፈልጋት ነገር በጣም ከፍ ከፍተኛ የሆነ አስተዋጽኦ ሊኖረው የሚችል ነገር ነው የሚሆነው ብዬ ነው። በዓለም አቀፍ ደረጃ በውጭ ምንዛሪ የአገልግሎት ሂደቶች ሲያጋጥሙም በብሔራዊ ባንክ ብቻ የተያዘውን የዶላር አቅርቦት በውጭ ያሉት ዲያስፖራዎች በሚያዘዋውሩት ብር በሚኖሩበት ሀገር ገንዘቡን ለተፈለገው ዓላማ በማቅረብ የብሔራዊ ባንክን ውዝፍ ስራ ሊያቃልሉ እንደሚችሉም ባለሙያው አብራርተዋል። ለዲደብሊዩ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ።